ለአሜሪካ ድምፅ ራዲዮ ጣቢያ በተለይ ደግሞ ለአፍሪካ ዲቪዥን እና ለአፍሪካ ቀንድ አገልግሎት ባልደረቦች የያዘን ቀናት ናቸው እነዚህ ራዲዮ ጣቢያውን ላለፉት ሰላሳ አራት ዓመታት ያገለገለው አሸናፊ አበጀ ትናንት አረፈ አሸናፊ አበጀ የዚህ የአማርኛ አገልግሎት ቆርቋሪና መሥራች ከነበሩት ስድስት ባለሙያዎች አንዱ ነበር አሸናፊ የአሜሪካ ድምፅን በአማርኛና በእንግሊዝኛው አገልግሎቶች በሕመም ምክንያት በጡረታ እስከተገለለባቸው ያለፉ ጥቂት ወራት አገልግሏል። አሸናፊ በስንብቱ ወቅት ለእናንተ ለአድማጮች መልእክት ሲያስተላልፍ ከተናገረው ቀንጨብ አድርጌ ላሰማችሁ። መቼም ዞር ብዬ ስመለከት የጀርናሊዝም ወይም የጋዜጠኝነት ሙያ የጀመርኩት በአማርኛው ክፍል ቮይስ ኦፍ አሜሪካ የአማርኛው ክፍል ውስጥ ነበር እና እንዳልከው የአማርኛውን ፕሮግራም ከቆረቆሩት ሰዎች መሀል አንደኛው ነኝ የነበርኩ እና በጊዜው ያስተላለፍናቸው ፕሮግራሞች፣ የነበረን ስሜት ለኢትዮጵያም፣ ለሀገራችንም ያለን ፍቅር እሱን በማንጸባረቅ ይመስለኛል። ኢትዮጵያውያን በብዛት በብዛት ይጽፉልን ነበር እና ወደ እንግሊዘኛውም ሲዘዋወር በተቻለ መጠን ኢትዮጵያን የሚመለከቱ ጉዳዮች ሲኖሩ ፕሮግራም ለማዘጋጀት በየጊዜው እጥር ነበር እና አክባሪያችሁ፣ የቀድሞ የአማርኛ ክፍል ፕሮግራም አዘጋጅ አሸናፊ ያበጀ። ብዙዎቹ ባልደረቦቹ አሽ እያልን ነው የምንጠራው። አብረውት ሥራ ከጀመሩ ይህንን የአማርኛ አገልግሎትም አብረውት ቆርቁረው ላለፉት 34 ዓመታት አብረውት ከሰሩትና በቅርብ ከሚያውቁት ባልደረቦቹ አንዷ አዳነች ፍስሐ ይነች። አሸናፊ ያበጀ እንግዲህ እንደ አውሮፓ አቆጣጠር በ1982 ዓ.ም ምረት ከረም ወር ላይ የአማርኛ አገልግሎት ሲጀመር አብረን የጀመር ነው እንግዲህ የመጀመሪያ ሰራተኞች የነበር ነው ንጉሴ ንጉሴ መንገሻ ማለት ነው። ታምሩ፣ አሸናፊ፣ ይሄይስ ነፍሱን ይማርና ዮሐንስ እና እኔ ነበር። አለቃችን ብራያን መክሎር ይባላል። እሱ ኢትዮጵያ ውስጥ በፒስ ኮርነት ወይም በሰላም ጓደነት ያገለገለ ነው። ስለ ኢትዮጵያ በደንብ ያውቃል እና እሱ ነበር አለቃችን። አብረን ነበር ስራውን የጀመር ነው። ንጉሴና ታምሩ የረጅም ጊዜ ጋዜጠኞች ነበሩ። ኢትዮጵያም ሰርተዋል፣ ዶች ቤለም ሰርተዋል። እኛ ግን አራታችን ማለት አሸናፊ፣ እኔ፣ ዮሀንስና ይሄይስ እዚህ ነው የጀመርነው የጋዜጠኝነት ስራን። በእርግጥ እኔ ሙያ የጋዜጠኝነት ነው፣ ጋዜጠኝነት ነው የተማርኩት። ግን ስራውን የጀመርነው እዚህ አንድ ላይ ነን እና አሸናፊ እንግዲህ የጋዜጠኝነት የታሪክ ጀርባ አልነበረውም። ግን ትምህርቱም ሌላ ነው የነበረው ግን ቶሎ ሁሉንም ነገር ቶሎ ነው የተገነዘበው እና በተግባርም ላይ ያዋለው የጋዜጠኝነትን ሙያ ማለት ነው። እና በጣም ታታሪ ሰራተኛ ነበር፣ ቀልደኛ ተጫዋች። መጀመሪያ ላይ እንደተቀጠርን በጣም ጥሩ ግንኙነት ነበረን። ጥሩ ስራ የሚሰራ ነበረ። አለቃችንም ጥሩ ሰው ስለነበረ ያስተባብረን ነበር ተባብረን እንሰራ ነበር እንግዲህ፣ እና ጥሩ መልካም ግንኙነት ነው የነበረን ለማለት ይቻላል። አሸናፊ ለስለስ ያለ አነጋገር ያለው እና ብዙም የማይቸኩል የማይጣደፍ ሰው ነበረ፣ እኔም ሳውቀው ማለት ነው። እና ከዚህ ከጋዜጠኝነት ሙያ ጋር አንቺ ስታስተያዩ ስታገናዝቢው ምን ያህል ውጤት አስመዝግቧል ብለሽ ታስቢያለሽ አብራችሁ በሰራችሁበት ጊዜ? አሸናፊ ረጋ ያለ ሰው ነው እንዳልኩ፣ እንግዲህ ብዙም አልቆየም፣ ቶሎ ነው የሄደው ወደ እንግሊዝኛ ክፍል። እኛ ጋር በነበረበት ጊዜ ረጋ ብሎ ነው ነገሮችን የሚያየው። አብሮም እንግዲህ ታታሪነትም አብሮ እየተላበሳለ እና በዛ መልክ ነበር የሚሰራው። ጥሩ ሰራተኛ፣ ጥሩ ታታሪ ሰራተኛ ነበር። የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ በላቸው ከአሸናፊ አበጀ ጋር ለብዙ ዓመታት አብራ ሰርታለች። አሸናፊን በጣም በቅርብ አውቀዋለሁ ለአንድ አስራ አምስት አመት በቅርበት አብረን ሰርተናል። አብረን ፕሮግራም አስተናግደናል። ዜና ሰርተናል። ከዛም በላይ ደግሞ ቀድመው ይሄንን የአማርኛ ፕሮግራምን ከዛሬ ሰላሳ አራት አመት በፊት ከጀመሩት መካከል አንዱ ነበር። አሸናፊ እና እኔ አንድ አመት ተኩል ሁለት አመት እንዲዘግየት ብዬ ነው የመጣሁት እጄን ይዞ በጣም ብዙ ነገር ያስተማረኝ ወንድሜ ነው። የስራ ባልደረባዬ ነው። በጣም የምወደውና የማከብረው ሰው ነው። አሸናፊ በጣም ታታሪ፣ ትጉ ሰራተኛ፣ ጥንቁቅ በጣም በቃ የተደራጀ እያንዳንዷ እቃ እያንዳንዷ ጽሁፍ እያንዳንዷ ፋይል የት እንዳለች አስር አመት እንኳ ብትቆይ የሚያቅ እና ደግሞ በጣም ጥርት አርጎ እውቀት ያለው ብዙ የእውቀት ምንጭ ያለው ለብዙ ነገር ቀናትን በተለይ ሳይንስ ነክ ነገር ትምህርቱ ሳይንስ ነው። አሸናፊ ኬሚስት ነበረ፣ ኬሚስትሪ ነው ያጠናው። ነገር ግን ጋዜጠኛም ሲሆን ደግሞ ከማንም የበለጠ ጥንቁቅ እና እውነትን ፈላጊና ጠንካራ ሰራተኛ ነበረ። እንደዛ ነው የማስታውሰው። አሸናፊ አሸናፊ አድማጮቻችን የሚወዱትና የሚያከብሩትም ጋዜጠኛ ነበረ ትላለች ትዝታ ብላቸው። እርሱም ለአድማጮች የሚጨነቅ እንግዲህ አሸናፊ ምንድን ነው የኢትዮጵያ ሕዝብ ዜና ትክክለኛ ዜና ስለራሱም ቢሆን የጠማው ሕዝብ መሆኑን ያቅ ነበረ እና ከየትም ገብቶ ነበረ ዜና የሚያመጣው ሙያው በሚፈቅደው መሰረት ደግሞ ዜናው እውነት መሆኑን የሚያረጋግጥ ሌሎች ደግሞ ድምጻቸው በዛ ዜና ውስጥ መግባት ያለበት ሰዎች በሙሉ መካተት እንዳለበት የሚያቅና የሚያስተላልፍ ነበረ። አድማጮች ያስታውሱ ይሆናል፣ የአድማጮች መድረክ የተባለ በጣም ዝነኛ ደርግ ከመውደቁ በፊት የነበረ ፕሮግራም ያስተናገድ ነበረ። ይሄም ምንድን ነው ከአድማጮች አገር ውስጥ ስላሉ ሁኔታዎች በደብዳቤ ያኔ ስልክም ብርቅ ነበረ እና በደብዳቤ የሚደርሱንን እሱ ኤዲት እያደረገ እያሰባሰበ ያስተናግድ ነበር እና በጣም ተወዳጅ ፕሮግራም ነበር የሚያስተላልፈው እና በዛ ላይ ደግሞ የምሁራንን ሀሳብ የተለያዩ ነገሮች አክሎ ያቀርብ ነበር። የአሜሪካ ድምፅ የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻ አሸናፊ አበጀን ላለፉት ሰላሳ አራት ዓመታት ያውቀዋል። ንጉሴ መንገሻ ከአማርኛው አገልግሎት መስራቾች አንዱ ነው። በመጀመሪያ እንዳልከው ትክክል ሰለሞን፣ የዛሬው ቀን ለእኛ በጣም በጣም የከበደ የያዘን ቀን ነው። እርግጥ ነው ከታመመ ቆይቷል ከአንድ ዓመት በላይ በህመም ሲሰቃይ የነበረ፣ ሕክምና እርዳታ እያገኘ ነው እስካሁን የቆየው። ግን ደግሞ አሸናፊ በጣም ታጋይ ስለነበረ ያን ሁሉ ተቋቁሞ ራሱን እንደጠበቀ ባህሪው ሳይቀየር፣ ተክለሰውነቱ ሳይቀየር ነው ያረፈው እና እግዚአብሔር ነፍሱን ይማር ነው የምለው። ለቤተሰቦቹም እንዲሁም እዚህ ለምንሰራ በሙሉ ጽናቱን ይስጠን ነው የምለው። አሸናፊ እንዲህ በቀላሉ የሚረሳ ሰው አይደለም። በብዙ ሚሊዮን የሚቆጠሩ ኢትዮጵያውያኖች ያውቁታል። እንዳልከው ስድስት ሰዎች ነበርን በ1982 እንደ አውሮፓ ዘመን አቆጣጠር መስከረም ወር ላይ አማርኛ ፕሮግራም ስንጀምር ከስድስት ሰዎች አንዱ እሱ ነበር። እውነቱን ንገረ አሸናፊ እዚህ ሲገባ የጋዜጠኝነት ትምህርቱም ልምዱም አልነበረውም። እንዳውም በኬሚስትሪ ባችለር ዲግሪ ይዘው ነው የመጣው እና መጀመሪያ እኔ ሲኒየር ኤዲተር ወኝ ነበር የተቀጠርኩት ሲገርመኝ ይሄ ኬሚስት በብሮድካስት አለም ውስጥ ጋዜጠኛ ዓለም ውስጥ ሙያ ውስጥ ምን ሊሰራ ነው የሚል ነበር ጥያቄ። ግን ደግሞ የወሰዳቸውን ፈተና ውጤቶች ሳይ የሚገርም ማለት የስነ ጽሑፍ ችሎታ እየሆኝ በጣም ጥሩ የሳለ ብር አለው የተባም ልሳን ነበረው በፕሮግራሙ እና ያንና ይመስለኛ ተመርኩዞ በፈተና ጥሩ ውጤት አግኝቶ ነው የመጣው እና በእውነትም ስንጀምርም ብዙ ጊዜ አልፈጀበትም። በጥቂት ወራት ውስጥ ልክ እንደማንንም ጎበዝ ጋዜጠኛ በአጻጸፉም በለው በፍጥነቱም በለው በድምፁም ባለው ከሁሉ እኩል ሊወዳደር የሚችል ጋዜጠኛ ሆነ። ፕሮግራሙን የጀመርነው ሰላሳ ደቂቃ በቀን ነበር። በስድስት ወር ውስጥ ወደ አንድ ሰዓት እንዲራዘም ሰፊ የሆነ የአድማጮች ጥያቄ መጣ። ወቅቱ እንደምታውቀው ያን ጊዜ የጨለማ ጊዜ ነበር። ደርግ የሚቆጣጠርበት ጊዜ ነበር። ደርግ የፖለቲካውን ህይወት፣ የኢኮኖሚውን ህይወት፣ የህብረተሰቡን ህይወት ከዛም ደግሞ ሚዲያውን ቀይዶ የያዘበት ጊዜ ነበር እና እዛ ጨለማ ውስጥ ብርሃን ለመስጠት የተጀመረ ፕሮግራም ነበር እና አሸናፊ ትልቅ ሚና ነበረው። በነገር ላይ ያ ፕሮግራም በሁለት ዓመት ባልሞላ ጊዜ ውስጥ በየሳምንቱ ይሄ ሪሰርች ተደርጎ ምርመራ ተደርጎ የደረሰን ውጤት ነው። በየሳምንቱ ወደ ስምንት ሚሊዮን ሕዝብ ያደምጠው ነበር። ያም ፕሮግራም አሸናፊ ለዛ ትልቅ አስተዋጽኦ ነበረው። አሸናፊ የማረሳበት ሌላ ትልቁ ጠባዩ በጣም ኃይለኛ የሚያቀድ ሰው ነው ፕላን ያደርጋል። ጊዜውን መጠቀም ያውቁበታል። ደከመኝ አያውቅም። ሁልጊዜ አንድ ስራ ከሰጠኸው እሺ ስራ ተቆሎ ጠረጴዛው ላይ ይሄ እንደጨረስኩ መጣበታለሁ ብሎ ነው የሚቀበረህ። ከሁላችን ቀድሞ ቢሮ ይገባል፣ ከሁላችን ዘይቶ ነው የሚወጣው። እንዲህ ስራውን ደግሞ ከቤተሰቡና ከልጆቹ ከሚወዳቸው ወንድሞቹና እህቶቹ ቀጥሎ ስራውን የሚወድ ይመስለኛል። በዛ መልክ ሲሰራ የቆየ ነው። ከዛ ከአማርኛ ወደ እንግሊዝኛ ተዛወረ። ብንም ነገር ላይ ደግሞ የብሩም መስላት የልሳኑም መስላት በሁለቱም ቋንቋ ነው፣ በእንግሊዝኛም በአማርኛ ነው። እንግሊዝኛ ገብተው ምንም አልፈጀበትም። የእንግሊዝኛ ሪፖርተር ሆኖ የገባው ከዛ ቀጥሎ ኤዲተር ሆነ፣ ከዛ ቀጥሎ ማኔጅንግ ኤዲተር ዋና አዘጋጅ ነበር። ከዛ የእንግሊዝኛው ፕሮግራም ወደ 19 አገሮች የሚሰራጭ እንግሊዝኛ ፕሮግራም አላፊው ነበር፣ ቺፍ ነበር። የተወሰነ ጊዜ ሰርቶ ነው። በኋላ ግን ሪዛይን አድርጎ እንደገና ማኔጅመንት ሊተር ይሆናል። የዚህ አይነት ያህል ትልቅ አስተዋጽኦ አድርጎ ያለፈ ቅርሱን ትቶ የሄደ ታላቅ ሰው ነው። አሸናፊ በጣም ጉዙፍ ሰው ነው፣ እና እኔ ደግሞ ነጋዜጠኛ ሙያዬ አብሮኝ የሠራ ነው። እኔ በዚህ ሙያዬ በየርከኑ አድርጌ ያለሁ እና ለዛ፣ እርግጥ የአንድ ትልቁ አስተዋጽኦ የአሸናፊ ስራ ነው። እሱን አይነት ሰዎች ስለመራሁ ነው የደረስኩት የምለው። ዛሬ በአንድ ትልቅ ተለየኝ ብዬ ነው የማስበው። የቤተሰበ ሰው ከጎኔ እንደሄደ ነው የምቆጥረው እና ሀዘኔ በጣም ከባድ ነው። ይሄ እንግዲህ በስራው አለም ውስጥ ነው፣ አቶ አሸናፊን እንደዚህ አርገህ የገለጽከው አብሮ እንደጀመረ ከዛ በተረፈ ደግሞ አብራችሁ እንደሰራችሁ በዚህ በአማርኛው አገልግሎት ውስጥ እንደዚሁም የአፍሪካ የፕሮግራም ዳይሬክተርን በነበርክበት ጊዜ አሁንም የአፍሪካ ዲቪዥን ኃላፊ ባለህበት ጊዜ የምታውቀውን ነው ስለ አሸናፊ ያጫወትከኝ። በግልስ እንደዚሁ እንደሰው ምን አይነት ሰው ነበር አሸናፊ ገርማል? የተለየ ሰው ነው። በጣም ጠንካራ ሰው ነው። ደግሞ ይመስለኛል ዝም ብዬ አሁን ይሄም ይፈቀድልኝ አይፈቀድልኝ አላቅም፣ ግን ብዬ ነው የምናገረው። በእውነት በልጅነቱ ነው መኪና አደጋ ደርሶበት በጣም ለጋ ዕድሜ በነበረ ጊዜ ነው። በትልቅ ብዙ ሰርጀሪ ተደርጎለት የዳነ ሰው ነው። ያ ፈተና ያጠናከረው ጠንካራ ሰው ይመስለኛል እኔ ሳየው። ከዛ ቀጥሎ በ1974 ዓመተ ምህረት ደርግ ሥልጣን እንደያዘ ስልሳዎቹን ዎቹን የቀድሞ የንጉሥ ኃይለ ስላሴ ባለስልጣናት አለምን ፍርድ ሲገድል ከተገደሉት አንዱ የሱ አባት አፈንጉስ አበጀ ናቸው። በዛ ሀዘን ተመቷል። እሱ ብቻ ሳይሆን መላው ቤተሰብ። ያም ደግሞ ያንም አልፎ ጠንካራ ነው። አሁንም የገረመኝ ነገር ከታመመን በኋላ በጣም ሞትን በፍርሃት አይደለም በድፍረት ነው የተቀበለው። ከሁሉም የሚገርመኝ ነገር ሁልጊዜ እንጻጻፋለን፣ እንደዋወላለና ምንም ጥሩ ህይወት አሳልፈ ያለው ሁለት ልጆች እግዚአብሔር ባርኮ ይሰጠኝ፣ ሁለት ልጆች ወና ሴት ልጆች ያሉን፣ ወንዱ ጨርሷል። ሴቱ አሁን ኮሌጅ ጨርሳ እስክትመረቅ ብቻ እድሜውን ይስጠኝ እንጂ፣ ከዛ በኋላ ምንም ምን የማማረው ነገር የለኝ ይላል። ጉብዝናውን ነው። የጡረታ ፓርቲ እንዲደረግለት ተወሰነ እና እኔ ግራ ገብቶኝ፣ አሁን በዚህ ሁኔታ ሊመጣ ይችላል እያልኩ፣ ሳምንት አሳቅማማ። አንድ ጊዜ ተሰረዘ። አይ ሊመጣ አይችልም እየቆረጥ በበኩሌ። በሁለተኛው ሳምንት መጣ። በወንበር እየተገፋ መጣ። እኔ ቁጭ ብዬ ራሴን ሳይ እኔ አሁን በዛ ሁኔታ ውስጥ ባረግ አንድ ወር ሁለት ወር ሞት እንደሚመጣ እያወቅሁ መጥቼ ጓደኞቼ ፊት እዚያ ቀርባለሁ ብዬ ራሴን ጠየቅኩ። አሸናፊ መጣህ። ግን ደፋር ነው፣ ጎበዝ ነው። ሞትን በድፍረት ነው የተቀበለው። መጥቶ ንግግር አደረገልን በጣም ደስ የሚል ንግግር እና የዛ አይነት ጥንካሬ የነበረው በጣም ጠንካራ ተክለሰውነት የነበረው ሰው ነው እና ያ ሁሉ ይታሰበኛል። እንደ ግለሰብ፣ እንደ አንድ ሰብአዊ ፍጡር ሁልጊዜ አሸናፊ ሲነሳ ሳስብ ይህን ነው የምታወሰኝ። የአሸናፊ አበጀ ቤተሰብ፣ ዘመድ፣ ወዳጆች የአሜሪካ ድምጽ ባልደረቦችን ሁሉ እግዚአብሔር ያጥናችሁ። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የኬሚስቱ አሸናፊ በፈጣን ሁኔታ ጋዜጠኛ መሆን ሁሉንም ባልደረቦቹን ዘወትር ያስደንቃል። የአሸናፊ አበጀን ዘርዘር ያለ የህይወት ታሪክ የሌሎች ባልደረቦቹንም ሐሳብና ሲያዘጋጃቸው ከነበሩ ዝግጅቶች ለአብነት እያነሳን በሌላ ሰፋ ያለ ዝግጅት እናስታውሳለን። አደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሸናፊ አበጀን ድምፅ ነው፣ በየርዕሰ አንቀጽ መግቢያና መውጫ ላይ ስሰሙ የነበሩት አዲሱ። ለመሆኑ አንተ ከአሸናፊ ጋር በአማርኛው ክፍል ውስጥ አብረ ሰርታሃል፣ ምን ያህል ስታውቀዋለ? አሸናፊን በጣም ነው የማውቀው። በቤተሰብ ደረጃ ሁሉ እንተዋወቃለን፣ አብሬ ግን ለመስራት አልታደልኩም። ልክ እኔ የዛሬ ሀያ ሰባት ዓመት ሰባት ወዲህ አመልክቼ ስመጣ እንደገባው እሱ ወደ እንግሊዝኛ ክፍል ተዛውሯል። አሸናፊ ሰሎሞንነት እነ ትዝታ እንደገለጡልህ የሳይንስ ተማሪ ነው። ኬሚስት ነው። ኬሚስትሪ ነው ያጠናው። ስሜቱ ፍላጎቱ ስለነበረው ግን ይመስለኛል ቪኦኤ የአማርኛው አገልግሎት ሲከፈት ከተቀጠሩት የመጀመሪያዎቹ አንዱ ሆኗል። ልምድ ካላቸው ከነ ንጉሤ የመንገሻ ከነ ስራፌል ጋር መሳተፉ ለሱ ጉብዝና አስተዋጽኦ ያደረገ ይመስለኛል እና እኔ ካመለከቱካመለከትኩ በኋላ ቪኦኤ ለመቀጠር አንድ ቀን ወደ ስቱዲዮ ብቅ ብዬ እስቲ እላቸው አልኩና ስመጣ፣ ቀኑ እሑድ ነበር። እሱና ንጉሥ የመንገሻ ነበሩ ስቱዲዮ። እና ሲያነብ በጣም ገረመኝ። ከዚህ ቀደም የሬዲዮ ልምድ እንደ አንዳንዶቻችን የለውም፣ ግን በጣም በተቀላጠፈ ሁኔታ ዜና ሲሰራ ሰምቼ ሲወጣ፣ በጣም ጎበዝ ነህ፣ ከዚህ ቀደም አልሰማሁም፣ በደንብ በጣም ጎበዝ ነህ ስለው ወደ ንጉሴ እያመለከተ ከእንደነዚህ አይነት ሰዎች ጋር ሰርተህ እንዴት እኮ በዛ አትሆንም አለኝ። በጣም ነው የገረመኝ። እና ለባልደረቦቹም ያለውን ክብርና ክሬዲት ወይም ምስጋና ሳያጎድል የሱንም ግብዝና በጣም አቅለታለሁ። እና ደስ አሸናፊ በጣም የምናጣው ሲለየን የሚያሳዝንን ጓደኛችን ነው። እኔ በቅርብ በጣም አውቀዋለሁ እንዳልኩ ከቤተሰብ ጭምር አብሬ፣ ግን ስቱዲዮ ቁጭ ብዬ አለመስራቴ ይቆጨኛል። እንግዲህ በአሸናፊ መለየት ሁላችንም ነን ያዘን ነው። ባለትዳርና የሁለት ልጆች አባት ነበር አሸናፊ።